የመንግስት አፍራሽ ግብረ ኃይል ተብሎ በሚጠራው ኃይል እና ላፍቶ ክፍለ ከተማ ነዋሪዎች መካከል ትናንት በተፈጠረው ግጭት አንድ የወረዳ ስራ አስፈጻሚ፣ ሁለት ፖሊሶች እና አንድ የአካባቢ ነዋሪ ሕይወት ማለፉ ተዘግቧል። የግጭቱ ትክክለኛ ምክንያት በግልጽ አልታወቀም። አንዳንዶቹ እንደሚሉት ግን መንስኤው የሆነው መንግስት ከ30 ሺህ በላይ ቤቶችን ህገወጥ ናቸው በሚል ነዋሪዎቹ በሦስት ቀናት ውስጥ እንዲያፈርሱ በማዘዙ ነው። የአዲስ አበባ ከተማ አስተዳደር እንደሚለው በከተማይቱ የመሬት መረጃ ስርዓት ለመዘርጋትና ለማ አስተዳደር አዲስ ምዝገባ ጀምሯል። በዚህም መሰረት እስከ 1997 ሰነድ ሳይኖራቸው መሬት የያዙ ከ40 ሺህ በላይ ነዋሪዎችም መዝግቦ ወደ ስርዓቱ ለማስገባት አስተዳደሩ እየሰራ መሆኑን በአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ለዶችቬሌ ገልጿል። በዚህም ውስጥ በቅርቡ በቦሌ ክፍለ ከተማ የተከሰተውና አሁን ንፋስ ስልክ ላፍቶ የተፈጠረው ግጭት አስተዳደሩ ህገወጥ ግንባታ መሆኑን ካረጋገጠ በኋላ ነው ሲሉ አብራርተዋል። ቤቱን ለማፍረስ ተሰጠ የተባለው የሶ ሶስት ቀን ቀነ ገደብ በቂ ነው ወይ ብለን ወይዘሮ ዳግማዊትን ጠይቀን ነበር። እንግዲህ የማዋየት ስራ ከተጀመረ ረዘም ያለ ጊዜ ነው የሚወሰደው። ወደ ማፍረስም አልተገባም። በወቅቱ በተጨባጭ ውይይት ላይ ነበር የተነበረው የነበረው ሂደት ወደ ማፍረስም ሳይገባ ነው እንደዚህ አይነት እንቅስቃሴ የተጀመረው በተወሰኑ ኃይሎች። ስለዚህ ቀነ ገደቡም አንሶ ከሆነና መነጋገር ካስፈለገ መነጋገር መወያየት የሚቻልበት እድል አለ፣ መመካከር የሚቻልበት እድል አለ። ወደ ፈረሳም አልተገባም ነበረ በወቅቱ። ስለዚህ የቀኑን ማጠር እንደ ቅድመ ሁኔታ ማስቀመጥ በውይ ስለሚያምን አካል እንደ መነሻ ሊወሰድ ይችላል የሚል እምነት የለንም። በፌስቡክ ገጻችን አስተያየት የሰጡ ወገኖች መንግስት ወይም የአዲስ አበባ መስተዳደር አሁን ሕገ ወጥ ያላቸውን ቤቶች ሲገነቡ ለምን ዝም ብሎ ተመለከተ ወይስ የት ነበር በማለት ይጠይቃሉ። ጉዳዩስ ወደ ከፋ ግጭት ሳይሸጋገር በሰላማዊ መንገድ መፍታት ለምን አልተቻለም ብለን ወይዘሮ ዳግማዊትን ጠይቀን ነበር። እንግዲህ በዋናነት እንደ ከተማ አስተዳደር የመሬት መረጃ ስርዓቱን ለማዘመን እየተሰሩ ያሉ መሰረታዊ የሆኑ ስራዎች አሉ። እነዛን ስፋት ባለው መልኩ ለማስቀጥል እና ወደ ስርዓት ለማስገባት እየተደረጉ ያሉ ዘርፈ ብዙ ጥረቶች አሉ። እዛው ሳለ ከዛ ጎን ለጎን ደግሞ የመቆጣጠሩንም ስራ አጠናክሮ መሄድ ይቀጥላል። ቁጥጥሩን ማድረግ እንደተጠበቁ ሆኖ ዋነኛ መፍትሄ የሚሆነው የመረጃ ስርዓቱን የማዘመን ሂደቱን አፋጥኖ ተግባራዊ ማድረግ ነው የሚል እምነት አለን። ቁጥጥሩን በተመለከተ ግን በቀጣይም ለእያንዳንዱ ወረዳ፣ ለእያንዳንዱ ክፍለ ከተማም ኃላፊነት እየተሰጠ መከላከሉ ላይ በቀጣይ ትኩረት ተሰጥቶ መሰራት አለበት ብለን እኛ አስታይ ሰጪዎቹ እንደምሉት መንግስት አሁን መሬቱን ለራሱ ጥቅም ሊያውል ፈልጎት እንጂ ማህበረሰቡ ልጠቅም አይደለም በማለት ይከራከራሉ። ሌሎች ደግሞ ነዋሪዎቹ በዚህ ከባድ ክረምት የት ይፍሰሱ? መንግስት ሕዝብ አይደለም እንዴ? ለማን ይሰራል ስሉ ከጠየቁ በኋላ የሰው ሕይወት መጥፋቱ አሳዛኝ ነው። ችግሩን በውይይት መቅረፍ ብችሉ መልካም ነበር በማለት አስተያየታቸውን ሰንዝረዋል።